The voice of a man ኢህአደግ በህገ ወጥነትና በአምባገነናዊነት ያዋቀራቸው የመስተዳድር አከላለሎች ዛሬ ለተፈጠረው የመለያየ ስሜትና ግጭቶች ዋነኛ ምክንያቶች ናቸው ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከሷል። ቅድም ሲል ዜናው ላይም እንደገለጥ ነው መንግስት ለዚህ ችግር አፋጣኝ መፍትሄ እንዲፈልግም አሳስቧል። ህዝቡ በክልሉ ለተፈጠሩ ችግሮች ዘላቂ መፍትሄ በመንግስትና በህግ አግባብ እንዲታገልም ጥሪ አቅርቧል። መለስካቸዋማ ነው፣ ዘገባውን ይላከልን። ፓርቲው በአሰራጨው የጽሁፍ መግለጫ በአሁኑ ወቅት በሀገሪቱ የተለያዩ ክፍሎች ከአስተዳደር የወሰን ክልሎችና ከማንነት ጥያቄዎች ጋር ተያይዘው በሚነሱ ግጭቶችና በሚደርሰው ጉዳት ላይ ትኩረቱን አድርጓል። ለግጭቶቹና ለሚደርሰው ጉዳትም የኢህአዴግ ስርዓት የወለደው ሕጋዊ መሠረትና ወጥነት የጎደለው የክልል አደረጃጀት ነው ሲል ገና ከርሱ ፖለቲካዊ ስርዓቱን የችግሩ መሰረት ያደርገዋል። በመቀጠልም የኢህአዴግ ሥርዓት ከነበረው አምባገነናዊ አመለካከት በመነሳት በግብታዊነት የወሰናቸው ሕጋዊ መሠረት የሌላቸውና ወጥነት ያጡ የመስተዳደር አከላለሎች ዛሬ ለተፈጠረው አለመቻቻልና የመለያየት ስሜት ዋነኛ ምክንያቶች ናቸው ሲል ክሱን ያጠናክራል። በተለይ በደቡብ የሀገሪቱ ክፍል እየታዩ ያሉ የአስተዳደር መዋቅር ለውጥ ጥያቄዎች መነሻው ሕገ መንግሥቱ ጸደቀ ተብሎ በሥራ ላይ ከመዋሉ በፊት በሽግግሩ ወቅት የነበረውን አከላለል በቀድሞ ጠቅላይ ሚኒስትር በአቶ መለስ ዜናዊ ትእዛዝ ብቻ ፈርሶ አሁን ባለው መልኩ በመዋቀሩ እንደሆነ መግለጫው ያስታውሳል። የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህንን የመግለጫውን አባባል ለቪኦኤ በይበልጥ አብራርተዋል። እንግዲህ ህገ መንግስታዊ ይዘት የተባለው ለችግሮቹ መፍትሄ በህገ መንግስቱ መንፈስ ስር እየተመለሰ አይደለም ለማለት ነው። አወካከሉ ላይ ህገ መንግስታዊ ግድፈት አለ የሚለው በተለይ አንዳንድ ምሳሌ ወስዶ ቀጥሎም በህገ መንግስቱም ይሄ ብሄር ብሄረሰብን ብቻ መሰረት አድርጎ ይከለላል የሚለው መንፈስ ያ በህገ መንግስቱም ቢሆን ስህተት ነው። ለምንድን ነው አሁን ወደ ሃምሳ ስልሳ ብሄር ብሄረሰቦች ያሉበት ደቡብ በአንድ ላይ ተደርጎ ነው አንድ ክልል የተባለው? ስለዚህ ይሄ ይሄ ራሱ ኤክሰፕሽን ይሄ ይሄ ልዩ መሆን የቀረውን ብሄር ብሄረሰብን እና ቋንቋ መሰረት አድርጎ ይካለላል የምል የህገ መንግስታዊ መንፈስ የጣስ ነው ለምሳሌ ደብብን ያካለሉበት አግባብ ማለት ነው። ፕሮፌሰር በየነ አክለውም በሽግግር ወቅት በደቡብ ክልል ተዘርግቶ የነበረው የአምስት ክልሎች አወቃቀር ተመሳሳይ ባህልና ቋንቋ ያላቸውን ህዝቦች በአንድ ላይ ያቀፈ እንደነበረ ያስታውሳሉ። አክለውም እና እኛ ከዚህ በፊትም ስናቀርብ የነበረው ያ በደቡቡ የነበረው አምስቱ ክልሎች አንድ ወጥቶ ነው አንድ ላይ መተዳረር አንድ ላይ ልማት አንድ ላይ ሌላ ሌላው ነው ለማቀድ እየቻሉ ያለፈ ሀያ ሰባት አመት ያይል ቢቆዩ ኖሮ ዛሬ እያንዳንዱ ክልል እያንዳንዱ ዞን ክልል ሊሆን የሚለው ጥያቄ አይነሳም ነበር ለማለት ነው የፈልግ ነው። የኢሶዴፓ መግለጫ እነዚህ በሀገሪቱ የተለያዩ ክፍሎች ወሰንን መሰረት በማድረግ እየተፈጠሩ ያሉ ግጭቶች የሰዎች ህይወት ባያለው የሚጠፋባቸው ንብረት የሚወድብባቸው ሆነው ሳለ መንግስት በቂ ትኩረት አልሰጣቸውም ይላል። በሌላ በኩል ደግሞ ህዝቡ እንዲታገስ ይጠይቃል። ቪኦኤ ሁለቱ የሚጋጭ አባባል አይደለም ወይ የሚል ጥያቄ ለፕሮፌሰር በየነ ሰንዝሮላቸው ነበረ። እንደዚህ አይነት ከፍተኛ የሆነ ሰቆቃ በህዝብ ላይ እየደረሰ ህዝቡንም፣ ተረጋጉ መርቴ እስከሚፈለግ ድረስ መርታችሁ ያስቀመጣችሁት መንግስት እስከሚቋቋም ድረስ መንግስትንም ደግሞ የዚህ አይነት ሰቆቃ ህዝብ ላይ ዝግጅት እንዳይሆኖር ያለ አቅሙን ሁሉ ተጠቅሞ መገላገል አለበት። ኦኬ፣ አንፃራዊ ሰላም መምጣት አለበት። እነዚህ ነፍስ ገዳይ የሆኑትን መቅጣት አለበት። የሚል መልእክት ነው ማስተላለፍ የፈለግነው። በጣም አመሰግናለሁ ፕሮፌሰር በየነ ጴጥሮስ ለትብብሮ። እሺ ለትሰጠኝ አመሰግናለሁ።